በ2008 ዓ ም በተጠናቀቀው የባላገሩ ምርጥ የዘፈን ውድድር በድምፅ አሸናፊ የሆነው ዳዊት ጸጌ ወደ ሙዚቃ ዓለም የገባሁት በ2001 ዓ ምረት ነው ይላል። ከዛ በፊት ደግሞ በትምህርት ቤት ክበቦችና አንዳንድ የሙዚቃ ዝግጅቶች ላይ ተካፍሏል። ዳዊት ስለ ትውልድና አስተዳደጉ ሲነግረን ክፍለ ሀገር ነው ወደ ሰሜን ሸዋ ነው የተወለድኩት። ሰሜን ሸዋ አካባቢ ትንሽ ገጠራማ ቦታ ነው፣ እዛ ነው የተወለድኩት። ህጻን እያለሁ ወደ አዲስ አበባ የመጣሁት አዲስ አበባ ነው ያደግኩት። እንደዛው የመጀመሪያ ደረጃ ትምህርት ነው ሁለተኛ ደረጃ ትምህርት ነው ያው አዲስ አበባ ውስጥ ነው የጨረስኩት። ከዛ በኋላ በሌላ ስራ ላይ ነበርኩኝ። ስራ ምናምን ሰራ ነበር። ዳዊት ጽጌ በተለያዩ የስራ መስኮች የተሳተፈ ቢሆንም ዛሬ ትኩረት የምንሰጠው ከበርካታ ኢትዮጵያውያን ጋር ያስተዋወቀው የሙዚቃ ስራ ላይ ነው እንዲያ

ማለት መንፈሴ ወጣት ነህ፣ ትኩረት ግን ቆየት ያሉ ሙዚቃዎች ላይ ነው። ለምን ይህንን ምርጫ አደረግከው? ቆየት ያሉ ዘፈኖች ደስ ይሉኛል፣ በጣም አዳምጣለሁ። ቆየት ያለ ሙዚቃ ከአሁኑም እሰማለሁ፣ ግን ብዙ እንትን የሚያመዝነው ነው ድሮ ያሉት ሙዚቃዎች ላይ ነው። ደስ ይሉኛል ሙዚቃቸው፣ ድምጻውያኖቹ ጎበዞች ናቸው በጣም ብዙ ነገር ወደዛ ወደዛ ያመዝናል። እኔ የባላገሩ ምርጥ የሶስት መቶ ሺህ ብር ተሸላሚ ዳዊት ጸጌ የሙዚቃ ችሎታውን ለማዳበር ልምምድ ከጀመረ ቆይቷል። በውድድሩ ጊዜ ደግሞ ትጋቱን ይበልጥ አጠናክሯል። ያው ውድድር እንደመሆኑ መጠን ያው ሁሌ ትለማመጃለሽ፣ ሁሌ ልምምድ አለ። እዛ ውስጥ ገብቼ ዳኞቹ በሚፈልጉት መልኩ የማቀርበው ነገር ያስደስታችኋል ወይ በሚፈልጉት ነገር ነው ወይ የሚለውን ነገር አስባለሁ። ሀገርኛ በሆነ መንገድ በቻልኩት አቅም የተሻለ ነገር ለማቅረብ በሞክር ነበረ እና በቻልኩት አቅም ለየት ለየት ያሉ ዘፈኖች ቢቀርቡ ያልተደጋገሙ ነገሮች አሁን ሁለት ሰው ዘፈን ቀጣጥሎ የመጫወቱ ነገር ምናምን በደንብ ሰው ለሰው ስሜት ይሰጣል ብዬ ስለማምን እዛ ላይ ትኩረት አድርጌ ለማምር ነበረ። እንደታየው የትምህርት እንትን ነበረ ባላገሩ ላይ ሃያ አምስታችንን ኩሪፍቱ ሪዞርት ውስጥ ገብተን የተማርነው ነገር ነበረ በዛ ሰአትን የሚያያዝ ነው ብዙ ነገር ነበረ ከዛ በፊትም ያው እንደ ነገርኩሽ ባለኝ እንትን በቻልኩት አቅም ብዙ በማዳመጥ ብዙ በመስራት እንትንል ነበር ራሴን ለመቀየር ጥር ነበረ ከትምህርቱም በኋላ ጥሩ ፍሬም ይዞልኛል የምለማመድበት ነገር እና ያው እንደዚህ ነው እንትን የምለው ዳዊት ገና ውድድሩን ሳትጨርስ ወደ ዱባይ የመሄድ እድል አግኝተሃል እንዴት ሄድክ እዛስ ምን ሰራ? ወደ ዱባይ የሄድኩት ያው ውድድሩ ላይ ታይቼ ነው። ስልክ ተፈልጎ ተደወለልኝ። አጋጣሚ ያው እዚህም አዲስ አበባም እያለሁ በባህል ቤቶች እጫወት ነበረ። በሄድ የተሻለ ነው ብዬ ስላመንኩኝ ሲደውሉልኝ ሄድኩኝ። ያው ድል ስናደርግ ወደ ውድድሩ ስላለ እየተመላለስኩ እንደምሰራ ነግሬያቸው ነበር። በዛ ተስማምተን ሄድንና ለአንድ ዓመት ያህል ዱባይ በየሶስት ወሩ እየተመላለስኩኝ ውድድሩን ጨረስኩኝ። ዱባይ ያለ ሁኔታ እንደዛ ነበር የነበረው። በዚህ የሙዚቃ ውድድር ዳዊት ማሸነፉ ህይወቱን በምን መልኩ እንደቀየረም ያብራራል። ውድድሩ ያው ግልጽ የሆነ ነገር ነው። ብዙ ነገር አግኝቼበታለሁ። በጣም ብዙ ነገር ማለት ህልሜ የሆነውን ነገር በውድድሩ ነው ያገኘሁት ማለት ይችላለሁ። እንደ እግዚአብሔር ፈቃድ ሆነ ሁሉም ነገር አጨራረሱም አምሯል። በጣም የምፈልገውም ነገር ላይ ደርሻለሁ ብዬ አምናለው። ማለት ከዚህ በኋላ ላሉኝ ስራዎቼ የበለጠ ከሰው ጋር መተዋወቁ ነገር ምናምን ባላገሩ ጨርሶልኛል ብዬ አምናለሁ። ከዚህ በላይ ደግሞ ያው ለአንድ አርቲስት ትልቅ ነገር የለም ዋናው ታውቆ፣ ከዛ በኋላ ስራውን ወደ ህዝብ ማድረስ ነው ብዬ ስለማመን እግዚአብሔር ይመስገን ቆንጆ ነው አሁን ያለው ነገር። ከሰማይ የመጣሽ የእግዚአብሔር ስቶታ የኑሮ ደጋፊ ነፍሴ ወደደችሽ ጥሩነትሽን አውቃ፣ የዓለም መድኃኒት ፈዋሽነሽ ሙዚቃ የዓለም መድኃኒት ፈዋሽነሽ ዳዊት በአሁኑ ሰዓት ከባላገሩ ጋር የጀመረው የሙዚቃ አልበም ላይ እየሰራ ይገኛል። ቁጥር አራት የባላገሩ ነጠላ ዜማ አለ። አሁን ቁጥር ሶስት ላይ ነበር የቆመው። አሁን ቁጥር አራቱን እኔ ነኝ የምሰራው። ያው አልበሙ የራሴ ዘፈን ነው የሚሆነው። የሰው ዘፈን አይደለም። አዳዲስ ዘፈኖች ናቸው። የተለያዩ አርቲስቶች ናቸው የደረሱት። በአብርሃም ወሌ በኩል ነው ሁሉም ነገር ያለቀውና ግጥምና ዜማዎቹ ተሰርተው አልቀዋል። ኦረዚኔጋ ያሉ ዜማዎች አሉ። አሁን እያጠናቸው ያሉት ዜማዎች አሉ ከዛ በኋላ ስቱዲዮ ገብቶ መጠላ ዜማው ይቀርብና ከዛ አልበሙ እያለ የሚሄድበት አይነት ሁኔታ ነው ያለው። ምን አይነት የሙዚቃ አልበም ነው ለመስራት ያሰብከው? ዜማው ግጥሙ፣ በምን ላይ እያተኮረ ነው ለማድረግ የምታስበው? አሁን የተሰሩት ግጥምና ዜማዎች ከሞላ ጎደል ጅላ ያሉ እና ቆንጆዎች ናቸው። ያው ብዙ ሀሳብ ይኖራቸዋል። እሱ ሲወጣ የሚሰማ ነገር ነው። ግን በሙዚቃ ደረጃ ሙሉ በአንድ አይነት ነገር በባህልም እንዲህ ያለውን ነገር ባ የሆነ ነገር ለማቅረብ ነው ያሰብኩት። አሁን ብዙ ጊዜ ድሮ የሚሰራው በሙሉ አንድ ነው። እነዛ ከለሮች ደስ ይሉኛል እኔ በጣም። እና በቻልኩት አቅም ስጀምር፣ በእንደዛ ነው መጀመር ያለብኝ ብዬ ስለማምን በቻልኩት አቅም እንደዛ እንዲሆን ነው የምፈልገው። ዳዊት ውድድሩ ዝናና ገንዘብ ይዞለት ቢመጣም ካልኮል መጠጥ ሲጋራና ጫት ከመሳሰሉት ርቆ እንደሚቆይ ይናገራል። አዎ ለመራቅም ብቻም ሳይሆን ያው በፊትም የለሁበትም። ምንም አይነት ነገር ውስጥ የለውም። ብዙ ነገሮች ነበሩ። ወደዛ ሊያመራ የሚችል ወደዛ ሊሄድበት የሚችል አጋጣሚዎች በጣም ብዙ ነበሩ ያው በህይወቴ ውስጥ እና ኖርማሊ ክለብም ስትሰሪ ምናምን ብዙ የምታቸው ነገሮች አሉ እና እነዛን ነገሮች ነበሩ ለእኔ የሚከብደኝ ብዬ አምናለሁ። አሁን የሚያስገድደኝም ነገር የለም። በቃ በራሴ አእምሮ ነው የሚሄደው። እና ደግሞ ፍጹም የማላምንበት ነገርም ስለሆነ አንድ ቀንም አስቤውም አላውቅም። ዝና ደግሞ ሲባል ያው እግዚአብሔር የሚመጣ ነገር ነው። የሆነ ነገር ደግሞ እግዚአብሔር ሲሰጠኝ መጠቀም አለብኝ እንጂ መጥፋት የለብኝም ብዬ አምናለው እና ብዙ ነገር ከኔ ይጠበቃል ብዬ ነው እንጂ ማምነው። ሌላ ነገር ውስጥ ገብቼ ራሴ ማፈር አልፈልግም። የኢትዮጵያን ህዝብም ማሳፈር አልፈልግም እና እንደዚህ ነው ያለው አሁን ያለው በዚህ በባላገሩ ምርጥ ውድድር ዳዊትና ኢሳያስ ያሸንፋሉ ተብሎ አስቀድሞ ግምት ተሰጥቷቸው ነበረ። ዳዊት ተፎካካሪው ኢሳያስን እንዲህ ሲል ይገልጸዋል። ያው ኢሳያስ ዱባይም አብረን ሰርተናል፣ አብረን ተጫወጥ እንጫወት ነበር ወደ አንድ አመት ምናምን አብረን ነበርን። እዛም እየተመላለስ ነበር የምንወዳደረው። የሚገርም ነገር ነበር የምንሰራው። ማለት ደስ ይለው ነበር ሰው አንድ ላይ ስንጫወት ምናምን፣ እና እንደ ተፎካካሪ ሳይሆን ኖርማሌ በቃ እንደ ጓደኛ ነን፣ በጣም እንቀራርባለን። እንደ ተፎካካሪ አይነት ነገር አልነበረም እኛ ጋር የነበረው። ስሜት ግን ያው ህዝቡ ጋር የነበረው ነገር ሁለታችን ነበር በይበልጥ ጎልተን የነበረው እና ሰዎች ጠብቅ የነበረው የሁለታችንም ነገር ነበር ያው። ያ ነገር ግን እኛ ጋር አልነበረም። በቃ ኖርማል ውድድር ነው፣ የምናቀርበውን ነገር እናቀርባለን፣ ከዛ እንዳኛለን አይነት ነገር ነው ያለው። በመጨረሻም የኢትዮጵያ የሙዚቃ ኢንዱስትሪ ለጀማሪ ድምፃውያን ምን ያህል ምቹ እንደሆነ ድምፃዊ ዳዊትን ጠይቄዋለሁ። ምቹ አይደለም፣ ያው አስቸጋሪ ነው፣ በጣም አስቸጋሪ ነው አስቸጋሪ በሚባል ደረጃ ነው። ተወታይ ነው። ብዙ የተመቻቸ ነገር የለም። ያው የተለያዩ አጋጣሚዎችን እየተጠቀምን የሆነ የሆነ ነገር ተፈጥሮ ራሳችንን ለማሳየት የአይነት ነገር ነው ያለው እንጂ በስነ ስርዓት የሆነ ነገር ተደርጎ አይነት ነገር ምናምን እንትን የለም እና እንደውም እነዚህ ውድድሮች አሁን በባል ሀገሩ አይነት ውድድሮች ምናምን አሉ። ግን እስካሁን እንደ ባል ሀገሩ አይነት ሞር ቢስፋፉ አሪፍ ነው ብዬ አምናለሁ። ቆንጆ ነው ብዬ አምናለሁ። ያው ጥሩ ነገር ነው። እየታየም ያለው ነገር መልካም ስለሆነ በዚሁ ቢቀጥል፣ እንደዚህ አይነት ነገሮች ቢስፋፉ አሪፍ ነው። አሁን ያለው ነገር ግን ትንሽ አስቸጋሪ ነው። ሙታድላ አድሎኝ፣ አፈር ካልተጫነኝ ቃሌን አላትፈውም። ከንቺ ጋር ኖሪኒ ሙታድላ አድሎኝ A o ኢትዮጵያ ውስጥ በ2008 የተጠናቀቀው ባላገሩ ምርጥ የሙዚቃ ውድድር የድምፅ አሸናፊ የሆነው ዳዊት ጽጌ ነበር። ዛሬ በወጣቶች ዓለም ዝግጅት አብሮን ያመሸው፣ ለዝግጅቱ ልደት አበበነኝ። መልካም ሳምንት።